ከአንድ ቢሊዮን 700 ሺህ በላይ ዶላር ወጪ የሆነበት የአዋሽ ኮምበልቻ ወልዲያ ሀራ ገበያ የባቡር ስራ ፕሮጀክት በኃይል አቅርቦት እጥረት የሙከራ እንቅስቃሴውን ለማድረግም ሆነ ስራ ለመጀመር መቸገሩን አስታውቋል። የአማራ ብሔራዊ ክልል መንግስት ርዕሰ መስተዳድር፣ የትራንስፖርት ሚኒስትሯ የፕሮጀክቱን እንቅስቃሴ ዛሬ ጎብኝቷል። መስፍን አራጌ ዝርዝር ዘገባ አለው። 392 ኪሎ ሜትር የሚሸፍነው ፕሮጀክት ከአዋሽ ኮምቦልቻ 99 በመቶ፣ ከኮምቦልቻ ወልዲያ ሀራ ገበያ 77 በመቶ ቢጠናቀቅም የኃይል አቅርቦት እጥረት ማነቆ ሆኖበታል። ይህ ደግሞ ከሁለት አስከፊ አደጋዎች ጋር እንድንፋጠጥ ምክንያት ሆኖብናል ይላሉ የፕሮጀክቱ ስራ አስኪያጅ ኢንጂነር አብዶል ከሪም መሐመድ። ከፍተኛ አሁን ችግር እየገጠመን ያለው ያው የኃይል አቅርቦት ነው። በአሁኑ ሰዓት ይህ ፕሮጀክት መጀመር የነበረበት ሰዓት ነው። ነገር ግን የሙከራ ሰዓት የሚያልጀመርንበት በመሆኑ ሁለት አስከፊ አደጋዎች ይገጥሙናል። የመጀመሪያው የኮንትራክት ታይሙ እያለቀ በመሆኑ ኮንትራክተሩ በሰዓቱ ካልተረከብ ነው። በራሱ በኮንትራት ሂደት ወደ ክሊያንቱ የሚመጡ ችግሮች አሉ። ሁለተኛው ምድር ባቡር ሰርቶ ሊጠቀም የሚገባውን ነገር ደግሞ እየተጠቀመ አለመሆኑም፣ ይሄ ሌላው ጉዳት ነው። ይህ ፕሮጀክት ሲጀመር ከመጀመሪያውን በጥናትና መንግስትም ትኩረት ሰጥቶ እየሰራው ፕሮጀክት ከመሆኑ አንጻር የሀይል እጥረት አሁን መከሰት ነበረበት ወይ? መጀመሪያውን ይሄ ጥናት ሳይደረግ እንዴት ተጀመረ? ይህ ፕሮጀክት ከመጀመሪያ ስንጀምር አበዳሪው ራሱ ብድሩን ሲፈቅድ በኢትዮጵያ ሀይል አቅርቦት በኩል ማረጋገጫ ተሰጥቶ ሀይል እንደሚያቀርቡ አስፈላጊ መረጃዎችን ከሰጡና አበዳሪ ነዋሪዎች ያንን መረጃ ካዩ በኋላ ነው ብድሩ ራሱ የተፈቀደው። እና የሀይል እጥረት መግጠሙን የሰማነው በቅርብ እንጂ እስካሁን ይህን ፕሮጀክት እዚህ አፈጻጸም እስክናደርስ ድረስ የነበረን አካሄድ ትክክል ነበረ። ምንም አይነት ጥርጥር አልነበረ ነው። በፕሮጀክቱ ከመጀመሪያው ጀምሮ የፕሮጀክት አፈጻጸሙ ከ40 ፐርሰንት ጀምሮ የደረሰበትንና የሀይል አቅርቦት ዝግጅት የሚመለከተው ክፍል እንዲያደርግ በየስድስት ወሩ የላክናቸው ናቸው መረጃዎች አሉ። እነሱም መረጃዎች አሁን ማየት ይቻላል። ቁጭ ብለንም ከከፍተኛ አመራሮች ጋር ስራ ለመጀመር የሀይል አቅርቦት ለመጀመር የተስማማንባቸው የተስማማንባቸውም ዶክመንቶች ይጃችላሉ እኛ ፕሮጀክት ጽፈት ቤቱም ሆነ ኮርፖሬሽኑ አስፈላጊውን ርቀት ሂዷል ብለን ነው ነው ምናምን። ፕሮጀክቱ ከሀይል አቅራቢው አካል ጋር እሰጥ አገባ መግባቱን በቅርቡ በአገር ውስጥ መገናኛ ብዙሀን የተላለፉ ዘገባዎች እማኝ ናቸው። ስራ አስኪያጁ እኛና እነሱ በሚል መካረር ውስጥ ከመግባት ለሀገር የሚበጅ መፍትሄ መፈለግ ይገባል ባይ ናቸው። በአሁኑ ሰዓት የሚሰጡት መልሶች መፍትሄ አይሆኑ እኛ የምንፈልገው ከሌ ጥፋተኛ ነው፣ እኛ ጥፋተኛ አደለንም የሚለው ሳይሆን ይህ ሀብት ፈሷል፣ ምንድን ነው ማድረግ ማድረግ ያለብን ቁጭ ብለን ተወያይተን መፍትሄ ነው ማድረግ ያለብን። እና ተገቢውንም በጀት የሚመለከተው ክፍል ይበጅታል ብለን እናስባለን። ይህም መልስ መመለስም ከነበረበት ምድር ባቡር ሲጠይቅ የነበረበት ከሶስት አመት በፊት ነው። በሚዲያም መረጃዎች አሉ። እነዚህ መረጃዎች አይቶ ከሶስት አመት በፊት ይህን መልስ ብናገኘው ለመንግስትም መፍትሄውን ለመስጠት ቀላል ይሆን ነበር። አሁን ባለቀ ሰዓት ግን ነገሩን ወደኋላ መመለሱ ተገቢ ስለማይሆን ተቆምንበት ሂደን ብንጨርስ መልካም ነው ለማለት ነው። ዛሬ በኮምቦልቻ አካባቢ የሚገኘውን የፕሮጀክቱን እንቅስቃሴ የጎበኙት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በሁለቱ አካላት መካከል የተፈጠረውን አለመግባባት በመፍታት ፕሮጀክቱ ህዝባዊ አገልግሎቱን እንዲጀምር አስፈላጊው ጥረት ይደረጋል ብለዋል። መብራት ኃይል ጋር የተወሰኑ ያልተቋጩ ጉዳዮች አሉ። መብራት ኃይል የፋይናንስ ጉዳይ ነው የሚያነሳው። የባቡር ፕሮጀክቱ ደግሞ በስራ ሂደት አብሮ እየተገነባ መምጣት ነበረበት የሚል ቅሬታ አለው። ስለዚህ ወደ ቢሮቸው ሲመለሱ ሁለቱንም ባለድርሻ አካላት አንድ ላይ አድርገው ምን መፍትሄ ያለው የሚል ይነጋገሩበታል ብለን እናስባለን። ከዚህ በተጨማሪም ፕሮጀክቱ ሲተገበር ከካሳ ክፍያ ጋር የተነሳውንም ቅሬታ ለመፍታት እንደሚሞከር ነው ያስረዱት። ካሳ እንግዲህ አንድ አካባቢ ብቻ ነው ቅሬታ የሚነሳው። እሱን አካባቢ ከሰዓት ገና እንጎያይበታለን። የክልሉ መሬት አስተዳደርም አለ አለ የባቡር ፕሮጀክቱ ሰዎችም አሉ የፌዴራል የትራንስፖርት ሚኒስትሯም አሉ። በጋራ ሆነን ከስምንት ሰዓት ጀምሮ የካሳን ጉዳይ በተመለከተ እንወያይበታለን እና መፍትሄ እንሰጠዋለን ብለን እናስባለን። ፕሮጀክቱ የላቀ ሀገራዊ ፋይዳ አለው የሚሉት ደግሞ በጉብኝቱ ወቅት ያገኘ ናቸው። የትራንስፖርት ሚኒስቴር ሚኒስትሩ ዳግማዊት ሞገስ ናቸው። እንደ ሀገር የገቢና የወጪ ምርትን ከማሳለጥ አንጻር አጠቃላይ በመኪና የምናመላለሳቸውን ወጪና ገቢ ምርቶቻችንን በዚህ የባቡር መስመር ብንጠቀም ከነዳጅ ታ ከጊዜ ከመኪና መለዋወጫ ጋር ተያይዞ እንደ ሀገር ነዳጅን በድጎማ በከፍተኛ ድጎማ የሚገባ ከመሆኑ ጋር ተያይዞ ልናወጣ የምንችለውን ወጪ ከማዳን አንጻር ከፍተኛ አስተዋጽኦ የሚኖረው የገቢና ወጪ ምርቱን በማቀላጠፍ ሂደት ብቻ ሳይሆን መስመሩ በሚያልፍባቸው አካባቢዎች የማህበረሰቡን ሕይወት በመለወጥ ከተሜነትን ወይም አርባናይዜሽንንም ከማጠናከር አንጻር ከፍተኛ የሆነ አስተዋጽኦ የሚያረግ ፕሮጀክት ነው። ፕሮጀክቱ ይህን ያህል ሀገራዊ ጥቅም ካለው የኃይል አቅርቦቱን ችግር በምን መልኩ ለመፍታት ታስቧል? ከመብራት ጋር ተያያዥ የሆነውን ጉዳይ ስንመለከት እንግዲህ ከፍተኛ ወጪ ይጠይቃል። እንደ ሀገርም ከገንዘብ ጋር ተያይዞ እየገጠመን ያለው እጥረት በአንድም በሌላም በተለያየ መልኩ ሲገለጽ ቆይቷል። ይሄ ፕሮጀክት አንዱ የዛ ችግር እንደ ሀገር የገጠመን ችግር አንድ አካል ነው። ስለዚህ መንግስት ይህንን አይቶ በቅደም ተከተል ሌሎች ችግሮቻችንን በምንፈታበት ሂደት እንዴት አድርገ ያለቀውን የህዝብና የመንግስት ሀብት ወደ ስራ እናስገባ የሚለውን በጋራ ከሌሎች መስሪያ ቤቶች ጋር ተቀናጅተን የምናይ ነው የሚሆነው። ከሀይል አቅርቦት አንጻርም የተለያዩ አማራጮችን የማየት ከዛም አቅርቦቱን የማፋጠን በቅደም ተከተሎቻችንም የትኞቹን ፕሮጀክቶቻችን እናስቀድም የሚለውን እንግዲህ እንደ መንግስት የያዝነው አቅጣጫ አዳዲስ ፕሮጀክቶችን የመጀመር ሳይሆን ነባር ፕሮጀክቶችን የማጠናቀቅ አቅጣጫ ነው፣ ይዘን እየሰራ ያለ ነው። ከዛ ጋር ተያይዞ ትኩረት ከምንሰጣቸው ነባር ፕሮጀክቶችን ሰዎችን አጠናቆ ስራ ማስጀመር ብለን ከምናያቸው ፕሮጀክቶቻችን አንዱ ይሄ የባቡር ፕሮጀክት ስለሆነ እሱንም አይተን ምላሽ ለመስጠት በጋራ ከሚመለከተው ተቋም ጋር የምንሰራ ነው የሚሆነው። ሀገር የጋራችን ነች። ይሄ ፕሮጀክት የአንድ ተቋም ፕሮጀክት አይደለም፣ የኢትዮጵያ ህዝቦች ፕሮጀክት ነው። ስለዚህ ይሄንን እንዴት አድርገን በውጤታማነት ወደ ስራ እንዲገባ እናርግ የሚለው ሁላችንም ቁጭ ብለን በጋራ የምንነጋገርበት ነው የሚሆነው። የከፍተኛ አመራሮቹ ጉብኝት የተፈጠሩትን ችግሮች ለመፍታት በጎ አጋጣሚ እንደሚሆን የፕሮጀክቱ ስራ አስኪያጅ ጠቁመዋል። አሁን ትልቅ ተስፋ አለን አንዳንድ በአካል አካል ሂደህ የምታየው ነገር እና በሚዲያ የምታየው ነገር ላይገጣጠም ይችላል። በቦታውም ድረስ መጥተው ኃላፊዎች የሰጡን ተስፋ አለ። አሁንም ተስፋ እናደርጋለን። የሚመለከታቸውም ኃላፊዎች የመብራት ኃይል ያሉትም ይህን ነገር በአካል መጥተውም አይተው ቁጭ ብለን ተመካከርን ወደ መፍትሄው ብ ደስ ይለናል። በቅርቡ በተለያዩ የሀገር ውስጥ መገናኛ ብዙሀን በተላለፈው ዘገባ መሰረት ሀይል አቅራቢው ተቋም ለባቡር ስራ ፕሮጀክቱ ሀይል የማቅረብ ኃላፊነት የለብኝም፣ ሀይል እንዲገባላቸው ካስፈለገ ወጪውን ፕሮጀክቱን የሚያስፈጽመው አካል መሸፈን ይገባዋል ብለዋል። የሀይል አቅራቢው ተቋም አስተያየትን እንዳገኘን ይዘን ለመቅረብ እንሞክራለን። ጉብኝቱን ያደረገው የልኡካን ቡድን በተለያዩ ርዕሰ ጉዳዮች ዙሪያ ዛሬ ከሰዓት በኋላ ሲመክር ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።